ኢኮኖሚው አለ። መቀመጫውን በእንግሊዝ ሀገር ያደረገው ኮንትሮል ሪስክ የተባለው የምጣኔ ሀብት አማካሪ ድርጅት በጎርጎረሳዊ መስከረም 23 ቀን 2019 ዓ ም የተወሰኑ የአፍሪካ ሀገራትን የመዋለንዋይ ፍሰት በተመለከተ አመታዊ ዘገባ አውጥቷል። ድርጅቱ ባወጣው የ2019 የአፍሪካ መዋለንዋይ ፍሰት ስጋትና ውጤታማነት ጠቋሚ መረጃ በኢትዮጵያ በአንጎላና በደቡብ አፍሪካ የተደረጉ የማሻሻያና የለውጥ አጀንዳዎች በሀገራቱ የምጣኔ ሀብትና የመዋለንዋይ ፍሰት ላይ ያሳደሩትን ተጽዕኖዎች መርምሯል። ዘገባው በአፍሪካ ሀገራት መካከል ያለውን አፈጻጸም ከሀገሪቱ ነባራዊ ሁኔታ አንጻር በመለየትም ለመዋዕለ ንዋይ ፍሰት ተስፋ ሰጪ የሆኑ የገበያ እድሎችና አደጋዎችን በንጽጽር አቅርቧል። በዚህም መሰረት ባለሀብቶች መዋዕለ ንዋያቸውን በኢትዮጵያ ቢያፈሱ በዋናነት ከሕዝብ ብዛቱ አንጻር በከፍተኛ ደረጃ ውጤታማ ሊሆኑ እንደሚችሉ አመልክቷል። በዚያው ልክም በሀገሪቱ ውጤታማ የመዋዕለ ንዋይ ፍሰትን ሊገድቡ የሚችሉ ስጋቶች መኖራቸውን ገልጿል። ለሀገራት ከተሰ 10 የሚወጣው ነጥብ ኢትዮጵያ ከማሎና የፍሰት አዋጭነቱ አንጻር 8 ነጥብ የተሰጣት ሲሆን የስጋት ደረጃዋም በዚያው መጠን ከፍተኛ መሆኑ ነው በዘገባው የተመለከተው። ምንም እንኳ የስጋት መጠኑ ካለፈው 2018 ጋር ሲነጻጸር በ04 መቀነስ ቢታይበትም ከፍተኛ ስጋት ይታይባቸዋል ከሚባሉት ዲሞክራቲክ ኮንጎና ደቡብ ሱዳንን ከመሳሰሉ የአፍሪቃ ሀገራት ተርታ ነው ኢትዮጵያ የተመደበችው የውጭ ምንዛሬ እጥረት የገንዘብ ተቋማት የአሰራር ድክመት እንዲሁም የሀገሪቱ የ የፖለቲካ ሁኔታ ለስጋቱ መጨመር በምክንያትነት ተቀምጧል። የምጣኔ ሀብት ባለሙያው አቶ ጌታቸው ተክለ ማርያም በሪፖርቱ የተጠቀሰው ስጋት መጠን መንግስት ከፍተኛ ስራ መስራት እንዳለበት የሚያመላክት ነው ይላሉ። ኢትዮጵያ በመዋዕለ ንዋይ ፍሰት ውጤታማነት ረገድ ከፍተኛ ነጥብ እንዲሰጣት ካደረጉ ምክንያቶች መካከል አንዱ የህዝብ ብዛቷ ሲሆን በዚህም ለባለሀብቶች ሰፊ የገበያ እድል ይፈጠራል የሚል ተስፋ አሳድሯል። ያም ሆኖ ግን የአብዛኛው ህዝብ ገቢ አነስተኛ በመሆኑ የመግዛት አቅሙም በዚያው መጠን ዝቅተኛ ነው በሚል ሲል የሚተቹ አሉ። ለዚህም አብዛኛውን የህብረተሰብ ክፍል ተጠቃሚ የሚያደርግ የስራ እድልን የሚፈጥርና የመግዛት አቅምን የሚጨምር ኢኮኖሚያዊ የሽግግር መዋቅር መፍጠር መፍትሄ መሆኑን ባለሙያው ይጠቁማሉ። ወጣን አሁን ብዙ ህዝብ ነው ያለን። ብዙ ስራ በመፍጠር ረገድ የተሻለ ኢኮኖሚ መስጠት የሚችለው የኢንዱስትሪ ዘርፉ ነው። ሰርቪስ አደገ፣ በጂዲፒ ውስጥ ሪፍሌክትድ ሆኗል። ግን ደግሞ ስራ በመፍጠር ረገድ በቂ የሰው ሀይልን በውስጡ ሊይዝልን አልቻለም። አሁን የምናየው ብዙ የበዛ አንኤምፕሎይመንት ወይ ስራ ነት የሚስተዋለው በሱ መዋቅራዊ ችግር ነው። በዋናነት አንጻር ስንመለከተው የሚያዋጣን ኢንዱስትሪ ዘርፍ እንዲያድግ የተለያዩ ማበረታቻዎችን ማድረግ ነው። ግን ቀላል አይሆንም። ቢኮዝ በአንድ በኩል ከግብርና ዘርፍ የምናገኘውን ዘርፍ ምርት ወደ ኢንዱስትሪ እንዲሄድ ማድረግ መቻል አለብን። በሌላ በኩል ከሰርቪስ ሴክተር ኦልሬዲ ኢንቨስት ያደረጉ ኢንቨስተሮችን ወደ ኢንዱስትሪ መልሰን መሳብ ይኖርብናል። በሁለተኛ ደረጃ የተነሳው ምክንያት ደግሞ መንግስት የልማት ተቋማትን ወደ ግል የማዞር እቅድ ለባለሀብቶቹ ምቹ ሁኔታ ይፈጥራል የሚል ነው። በተለይም መንግስት የቴሌኮም ዘርፉን ክፍት ማድረግ አዳዲስ የአገልግሎት ሰጪዎች ወደ ዘርፉ ለማስገባት የጀመረው እንቅስቃሴ ለባለሀብቶች ከፍ ያለ ድል መሆኑን ዘገባው አትቷል። በተለይም ኢትዮጵያን የሚያውቋት ባለሀብቶች የበለጠ ውጤታማ ሊሆን እንደሚችልም በዚሁ ዘገባ ተጠቅሷል። ይህ ምን ማለት ይሆን አቶ የታቸው ተክለማርያም ማብራሪያ አላቸው። ኢትዮጵያን ለሚያውቁ የሚለው ምንድ፣ ለምን መሰለሽ፣ ይሄ ገበያ የራሱ የሆነ ባህሪዎች አሉ። በአንድ በኩል የቢሮክራሲው አሰራርን ለመረዳት ራሱ ጊዜ ፈጀ። ሁለት፣ የተጠቃሚው አይነት፣ ተጠቃሚ የሚገኝባቸው ቦታዎች፣ የተጠቃሚው የመጠቀም ባህሉ እሱን እሱን ኦረዲ እየተረዱ ከባቢው ላይ የቆዩ ኢንቨስተሮች አሉ። ለምሳሌ ከዚህ በፊት አይተሽ ከሆነ ብዙ የውጭ ድርጅቶች በሀገር ውስጥ ስራ ባይሰሩም እንኳን ሪፕሬዘንታቲቭ ኦፊስ ይከፍታሉ እሱን የሚያደርጉት ምንድን ነው ገበያውን በጊዜ ሂደት ለመረዳት ነው ወዴት እየሄደ ነው እንዴት ነው እንቅስቃሴው አደረጃጀቱ ምንድን ነው የሚመስለው ጠቃሚዎቹ ሁኔታቸው ምንድን ነው የሚመስለው የሚለውን ገበያ በየጊዜው አሰስ ያደርጋሉ እሱ ጥቅሙ ምንድን ነው ወደፊት ወደፊት ሁኔታዎች ተመቻችተው ሴክተሮች ክፍት ሲሆኑ እነዛ ተቋማት በገበያ ውስጥ የተሻለ እውቀት ስለሚኖራቸው ስለ ገበያ በመወዳደር ረገድ የተሻለ ፖዚሽን ራሳቸውን የተሻለ ተወዳዳሪነት ቦታ ላይ ማስቀመጥ ይችላሉ። ስለዚህ ሪፖርቱም ኢንዲኬት የሚያደርገው እሱን ነው። ገበያውን በማወቅ ረገድ የራሳቸውን እንቅስቃሴ ሲያደርጉ የነበሩ ሚኒስትሮች አሁን ከሚካሄደው የሪፎርም ፕሮሰስ የተሻለ ተጠቃሚነት ሊኖራቸው የሚችልበት እድል ከፍ ያለ ነው። የኢትዮጵያ መንግስት ባለፉት ሁለት አስርት ዓመታት በመቶ የሚቆጠሩ የልማት ድርጅቶችን በመሸጥ በቢሊዮን የሚቆጠር ብር ገቢ ማግኘቱን ዘገባዎች ያሳያሉ። ያም ሆኖ ግን አብዛኛዎቹ የልማት ድርጅቶች ወደ ግል ሲዞሩ ለመንግስት ገቢ ከማስገኘት በዘለለ ውጤታማ መሆን እንዳልቻሉ እየተነገረ ነው። ለዚህም መንግስት ከተቋማቱ ሽያጭ ከሚያገኘው ገቢ ባሻገር ያሉበትን ሁኔታ ክትትል አለማድረጉ እንደ ችግር ይነሳል። በአሜሪካን ሀገር ዊስኮንሰን ዩኒቨርስቲ መምህር የሆኑት ዶክተር ዳንኤል ተፈራ ግን መንግስት የልማት ድርጅቶችን ወደ ግል ማዞርን ብቸኛ አማራጭ አድርጎ መመልከት የለበትም ባይ ናቸው። ቴሌ ይሸጥ አይሸጥ ከማለት በፊት ኢትዮጵያን ወደ ገበያ ወደ ገበያ ኢኮኖሚ እንዴት ነው የምናሸጋግራት ብሎ ነው መነሳት የሚያስፈልገው። ያን ጊዜ እንዲህ አይነት ችግር እንዲህ አይነት ክርክር አይኖርም። ዝም ብሎ አንድን ድርጅት ይዞ ሄደው ልንሸጠው ነው። ስንሸጠው አገሪቷ ወደ ገበያ ኢኮኖሚ ሄደች ማለት አይደለም። በምንዛሬ የተነሳ እኮ ነው ይሄ ነገር የመጣው። የውጭ ሀገሮች ተው መዋለ ንዋይ ይሰጡናል እና እንሽጥ። ይሄ ትክክል አይደለም። ኢትዮጵያን ወደ ገበያ መር ኢኮኖሚ ማስገባት አስፈላጊ ነው የሚሉት ዶክተር ዳንኤል መንግስት ከገበያ እጁን በማንሳት የገበያ ስርዓት ሽግግር ማድረግ ጠቃሚ መሆኑንም አስገንዝበዋል። ያ ሲሆን ህዝቡ አምራችም ሸማችም በመሆን ከኢኮኖሚው ተጠቃሚ ይሆናል ነው ያሉት። እሱን ሸጠን የውጭ ምንዛሪ እናመጣለን፣ የዚህ የውጭ ምንዛሪ ችግራችንን እንፈታለን ብሎ መናገር ኢትዮጵያን ወደ ገበያ ኢኮኖሚ አዛውራል። ቴሌን የወሰድሽ እንደሆነ እርግጥ ኢትዮጵያ በኢንተርኔት ያላት አገሪቱ በጣም ደካማ ነው። በመንግስት እየተያዘ ነው ግን ቴሌ ደግሞ የተለያዩ ድርጅቶች ወደ ኢትዮጵያ እንዲመጡ ኬብልስ በመዘርጋት የማይሰሩ ብዙ አሉ። ለእነሱ መክፈት ይቻላል። ቴሌ ደግሞ ለእነሱ የሚያከራያቸው መስመሮች ሊኖራቸው ይችላሉ። ይሄ ጠቃሚ ነው። የውጭ ባንኮችን ማምጣት ጠቃሚ ነው። ነገር ግን ችግሩ ምን መሰለች፣ አመራሩ ጠቅላላው የኢትዮጵያን ኢኮኖሚ ወደ ገበያ እንዴት ነው የምናመጣው አይነግሯቸውም እና ኤም ኤፍ አይነግሩም የሚፈልጉትን ነገር ነው ወደ ግላግሩ የሚሉት አገሪቷ መጀመሪያ ኢኮኖሚዋን ወደ ነጻ ነው ህዝቡ አምራች እና ሸማች ሆኖ ወደሚሄድበት ኢኮኖሚ ሽግግር እንዴት ነው የምናደርገዋል? ወደ ገበያ ሽግግር እንዴት ነው የምንሄደው? የገበያ ሽግግር ጥያቄ ኢትዮጵያ ውስጥ ቀድሞም አልተነሳም። ለዚህም ኢኮኖሚው በፖለቲካ ከመምራት ይልቅ የሀገሪቱ የኢኮኖሚ አቅጣጫ ወደየት ይሄድ በሚለው የባለሙያዎች ውይይት ወሳኝ ነው ሲሉ ዶክተር ዳንኤል መክረዋል። እንደ ባለሙያዎቹ ከሆነ ዘገባው በአጠቃላይ የኢትዮጵያ ነባራዊ ሁኔታዎች በመመዘን ረገድ ጥሩ ቢሆንም በሀገሪቱ የሚስተዋለውን ፖለቲካዊና ኢኮኖሚያዊ ሁኔታ በመተንተን ረገድ እያደገ የመጣውን የበረራ አገልግሎት ዘርፍ ባለሀብቶችን ለመሳብ ያለውን ጠቀሜታና የተቋማትን ለውጥ ዘርዝሮና ለይቶ በማስቀመጥ እጥረት ነበረበትም ብለዋል። ዘገባው ምንም ይሁን ምን የሀገሪቱን የምጣኔ ሀብትና የመዋለ ንዋይ ፍሰት እድል ለ ለማስፋትና ስጋቶችን ለመቅረፍ በሚያስችሉ ጉዳዮች ላይ ትኩረት ሰጥቶ መስራት ጠቃሚ መሆኑን ባለሙያዎቹ አብራርተዋል። ለዚህም በቅርቡ በመንግስት የተነደፈው የሀገር በቀል የኢኮኖሚ ማሻሻያ እቅድ የኢኮኖሚ እንቅስቃሴን የሚያፋጥኑ ነገሮች ላይ ትኩረት ከማድረግ ይልቅ መዋቅራዊ ችግሮች ላይ እንዲያተኩር ማድረግና በሀገሪቱ ሰላምን ማረጋገጥ ወሳኝ መሆኑን የምጣኔ ሀብት ባለሙያው አቶ ጌታቸው ተክለማርያም አስምረውበታል። ኢኮኖሚን ስር መሰረታዊ ችግሮች የቱ ጋር ናቸው ያሉት? እነሱን ስለመፍታት አዲስ ልናመጣቸው የሚገቡ የፖሊሲ አቅጣጫዎች ምንድን ናቸው? ዝም ብሎ በጠቅላላ የግል ዘርፍ ተሳትፎን ማሳደግ ከሚል ጀነራል ላይን በዘለለ ምንድነው ሊደረግ የሚገባው? የቱ ጋር ነው የመንግስት ኢንቨስትመንት የሚያስፈልገው? የቱ ጋር ነው የግል ዘርፍ ኢንቨስትመንት የሚያስፈልገው? የቱ ጋር ነው የአቅም ችግር ያለው? የቱ ጋር ነው ተቋማዊ አደረጃጀት ለውጥ ማምጣት ያለብን? የቱ ጋር ገበያ ተኮር ማሻሻያዎችን ማድረግ አለብን? የቱ ጋር የመንግስት አገልግሎት አሰጣጥ ማሻሻያዎችን ማድረግ አለብን። መዋቅራዊ ሁኔታዎችን ከማሻሻያ ረገድ መሰራት ያለባቸው ነገሮች አሉ እና እሱን በማድረግ ረገድ ደፈር ያለ የፖሊሲ አወጣጥ ይፈልጋል ብዬ ነው ማስበው። ከሪስክ አንጻር ትልቁ ሪስክ አሁንም እየመጣብን ያለው ከፖለቲካል ሰርክሉ ስለሆነ ፖለቲካዊ መረጋጋት ሰላምንና የህዝብ ደህንነትን ማረጋገጥ፣ ከህብረተሰብ የሚመጡ ፖለቲካዊ ጥያቄዎችን በአግባቡ መፍታት ጠቅላላ ሀገራዊ ሰላምንና ሴኩሪቲ ማረጋገጥ ኢምፖርተንት ነው። እነዚህ ሁለት ፖይንቶች አይቲ ለመንግስት የትኩረት አቅጣጫ መሆን አለባቸው ብዬ አስባል። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። ፀሐይ ጫኔ ነኝ። መልካም ጊዜ።